i'm ኢትዮጵያ ውስጥ ያለውን አለመረጋጋት ያቀናጃሉ፣ ይመራሉ፣ ከጀርባ ድጋፍ ይሰጣሉ ሲሉ የኢትዮጵያ ባለስልጣናት የሚወነጅሏቸው የሀገር ውስጥና የውጭ ኃይሎች ምላሾችን እየሰጡ ነው። ዝርዝሩን ሰለሞን አባተ ይዟል። ኢትዮጵያ ውስጥ ለሚታዩ የሁከት ወይም የአለመረጋጋት አዝማሚያዎች ምንጫቸውንና አራጋቢዎቻቸው እነማን እንደሆኑ የኢትዮጵያ ባለስልጣናት ሲናገሩ በአብዛኛው የሚጠቅሱት ጸረ ሰላምና ጸረ ልማት የሚሏቸውን ኃይሎች ኤርትራና ሻዕቢያን እንዲሁም ጽንፈኛ እያሉ የሚጠሩትን ዳያስፖራ እንደሆነ ይታወቃል። እነዚህ በስም የሚጠሩ በሽብርተኝነትና በጠላትነት የተፈረጁ ቢሆንም አልፎ አልፎ በንግግሮች ጣልቃ ሸፈን እየተደረጉና ውስጥ ውስጡን ከሚጠቋቁሙ በስተቀር ሌሎችን በስም ጠርተው አያውቁም። ትንሣኤ ላይ መሆናችንን የማይቀበሉ አገሮች ወደ ትርምስ እንድንገባ ቅደው ሀገራችን ለማተራመስ በስፋት እየተንቀሳቀሱ እንደሆነ ይፋ ሆኗል። በተለይ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የማንንም እጅ ሳንጠብቅ በመላ አገራችን ህዝቦች ተሳትፎ እና በሀገራዊ አቅማችን በመተማመን መገንባት መጀመራችን ያስቆጣቸው ሀገሮች ረዘም ላሉ አመታት ውስጥ ውስጡን ሲዘጋጁ ከርመው በአሁኑ ጊዜ ጽንፈኛ የዲያስፖራ ኃይሎች ከቀሰቀሱት ነውጥ ጋር በመመጋገብ አገራችንን ለማተራመስ በቀጥታ እየተረባረቡ ይገኛሉ። የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ የአምስተኛውን ፓርላማ ሁለተኛ የሥራ ዘመን ጥቅምት 30 2009 ዓ ም በንግግር ሲከፍቱ ግን ከተለመደው ዘለቅ ያለ ዝርዝር ነው። በስም የጠቀሱት ይህን ድርጊት መንግሥት ለቴክኖሎጂ ሽግግር፣ አገራዊ ልማት ለማፋጠን በማሰብ የአስፋፋውን ዘመናዊ የመገናኛ መሠረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ ሀገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ ሀገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል። ይህንን የግብፅ የመንግሥት ተቋማት ያካሄዷቸዋል ያላቸውን እንቅስቃሴዎች፣ ውይይቶችና መግለጫዎች በኢትዮጵያ ላይ የተቀናበሩ የመገናኛ ብዙሃን ዘገባዎች የሚሏቸውን መረጃዎች የኢትዮጵያ መገናኛ ብዙሃን እያወጡ እያሳዩ ናቸው። ሰሞኑን የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ከመንግሥቱ መገናኛ ብዙሃን ከአንዱ ጋር ሰሞኑን ባካሄዱት ቃለ ምልልስ የፕሬዚደንት ሙላቱን ክስ አብራርተዋል። የሽብሩ ቡድን ኦነግ ከግብፅ ሁሉንም አይነት ድጋፍ እንደሚያገኝ በተጨባጭ እናውቃለን። ቀደም ሲል አስመራ ውስጥ ነበር የሚንቀሳቀሱት። አሁን እየሰሩ ያሉት ካይሮ ላይ ነው። ይቺን አገር ለመበጥበጥ የሚያስችሉ ሁሉንም አይነት ድጋፎች ይሰጧቸዋል። የግብፅ ፕሬዚደንት አብዱልፈታህ ኤልሲሲ የዶክተር ሙላቱ ተሾመን ክስና يبقى انا مولو بمولو قال انا بس بأكد للأشقاء في اثيوبيا زى ما انا رحت للبرلمان الاسيوبى وقلت لهم نحن كان قدامنا التعاون او المواجهة واحنا اخترنا التعاون انا بأكد لهم ان مصر ابدا ابدا لم تقوم باي دعم للمعارضة ولم تقوم باي عمل ولن تقوم باى عمل تآمره ضد اثيوبيا ከዚህ ቀደም በኢትዮጵያ ፓርላማ ፊት ቀርቤ ኢትዮጵያ ላሉ ወንድሞቻችን ያስተላለፍኩትን መልእክት አሁንም በድጋሚ አረጋግጣለሁ። ለፓርላማው ስናገር ሁለት አማራጮች እንዳሉን ተናግሬ ነበር። አንድም ትብብር፣ አንድም ግጭት። እኛ ትብብርን መርጠናል። ግብፅ ለተቃዋሚዎች ፈጽማ ድጋፍ ሰጥታ እንደማታውቅና በኢትዮጵያ ላይም ምንም አይነት ሴራ እንደማትሸርብ አረጋግጣለሁ። የግብፅ ፕሬዚደንት አብዱልፈታህ ኤልሲሲ ትናንት የተናገሩትን ነው የሰማችሁት። የዶክተር ሙላቱ ተሾመን ክስ አስተባብለዋል። በዚህ መግለጫቸው የኦሮሞ ነፃነት ግንባርም የኢትዮጵያን መንግስት ክስ ያስተባብላል የኢትዮጵያ መንግስት በቅርቡ የተናገረውን አጥፎ ጣቱን ወደ ውጭ እየቀሰረ ነው ብለዋል። የኦነግ ቃል አቀባይ ኦቦ ቶሌራ አደባ ዛሬ ከባልደረባዬ ጽዮን ግርማ ጋር ባደረጉት ቃለ ምልልስ የወያኔ መንግስት ከተቋቋመ ጊዜ ጀምሮ የሀሰት ፕሮፓጋንዳዎችን በነጻነት ታጋዮች ላይ ለዲሞክራሲ በሚታገሉ ድርጅቶች የሚሆኑ ህዝቦች ላይ የተለያዩ ወንጀላዎችን ሲሰነዘር እንደነበረ ይታወቃል። አሁን የተጀመረው ይህንትል በእውነቱ እንዴት ከምን ጋር ከምን ተነስቶ እንደዛ እንዳገናኙትም ለማወቅ በጣም አስቸጋሪ ነው። እነሱ ራሳቸው ከወራት በፊት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ የተከሰተው ችግር በአመራር ብልሽነት፣ ምዝበራ መስፋፋት እና ፓርቲው ራሱ ድርጅቱ ራሱ በራሱ ውስጥ የፈጠረው ችግር ስለሆነ ወደ ሌላ ጣታችንን ከመቀሰር ራሳችንን መለወጥ መቀየር አለብን፣ ስራታችን ነው በህዝብ ዘንድ ተቀባይነት ያጣው በሚል በአደባባይ በግልጽ ሲናገር ነበር። አሁን ደግሞ መልሰው ከሁለት ሶስት ወር በፊት ያሉትን አጥፈው ደግሞ ዛሬ ወደ ውጭ ወደ ግን እንደዚህ ያደረገ ከግብጽ ጋር ተባበረ የሚባሉትን ክሶች መደርደር ጀምሯል። ይህንን የሚሉት እውነት የኦሮሞ ነጻነት ግንባር ከግብጽ ጋር ተባብሮ አላማውን ለማሳካ ከግብጽ ጋር ተባብሮ የሚሰራው ስራ ኖሮ ሳይሆን ምናልባት ህዝብ ሊሰማኝ ይችላል፣ ይሄንን ካልኩ ከኔ ጋር ሊያብር ይችላል ከሚል አላማ በመነሳት ነው እንጂ የኦሮሞ ነጻነት ግንባር ከግብጽ ጋር ምንም አይነት ግንኙነት ፈጥሮ ወይንም ደግሞ ምንም አይነት እርዳታ አግኝቶ የሚንቀሳቀስ ድርጅት አለመሆኑን ማንም ያውቀዋል። መጀመሪያውን ጀምሮ ከመምጣታቸው በፊት ጀምሮ ሆኖ እንደዚህ አይነት የሀሰት ፕሮፓጋንዳ የኖሩ የኖረ ቡድን ነው። እያኔ በመንግስት ከሆነ እና ሁሉ ጊዜ የፈጠራ ወሬዎችን በማናፈስ እውነት ለማስመሰል ይሞክራሉ። ውሸት ነው ብትይም ሌላ ውሸት ይዘው ነው እንጂ የሚመጡት። ውሸትነቱን አምነው ያንን ለማስተካከል የሚሞክር ቡድን አይደለም። ስለዚህ የዚህ አይነት ሁኔታ የለም በግብፅ ውስጥ። በሌላ በኩል ደግሞ በዚህ የኢትዮጵያ የሰሞኑ ያለመረጋጋት ሁኔታ ውስጥ እጃቸው አለ ተብሎ ከሚጠቀሱት ድርጅቶችና ግለሰቦች መካከል በኢንተርኔትና በተለያዩ የቴክኖሎጂ ዘዴዎች የሚጠቀሙ ኃይሎች የተባሉት ይገኙበታል። በኦሮሚያ ሰፊ ንቅናቄ ውስጥ ጉልህ ተሳትፎ እንዳለው የሚጠቀሰው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና የኢንተርኔት ነጻነት ተከራካሪው ጃዋር መሐመድ ማምሻውን ለቪኦኤ በሰጠው ቃል ኦሮሚያ ውስጥ የሚካሄዱ ዊ መብቶችና የመሬት ባለቤትነት ጥያቄዎችን አጋልጣለሁ ብሏል። የኔ ሚና እንደ አንድ የኦሮሞ ወጣትና ለኦሮሞ ሕዝብ እንደሚሟገት የሰብአዊ መብት ተሟጋች በዚህ እንቅስቃሴ ውስጥ ያለኝን ምክር ስትራቴጂካዊ ምክር የመስጠት ከዛ በበለጠ ደግሞ የኦሮሚያ ውስጥ የሚካሄዱ ሰብአዊ መብቶች ረገጣዎችን በማጋለጥ ዛ ውስጥ የሚደረጉ የትግል ትዕይንቶችን ለአለም ሚዲያ ለኢትዮጵያ ሕዝቦች በማቅረብ ቀልጣፋ ሚና አለኝ። ይሄን ምክሩ አይደለም። በዚህ ሚናዬ ደግሞ እኮራበታለሁ። ወደፊትም በበለጠ አተናገር የሚሄድበት ነው። የኦሮሞ ሕዝብ ትግል በተለይ በዚህ መንግስት ጋር ያለው ትግል መሬታችንና ትዝረ ዘፈን አትግደለን uh, የምታስረው ሰዎችን አትሰር፣ የታሰሩት ይለቀቁ ነው። ይህ እስካልቆመ ድረስ ትግሩ ተጧጥፎ ነው የሚቀጥለው። የእኔ ሚናም ከቀን ወደ ቀን የበለጠ እየጨመረ የሚሄድበት እንጂ የሚቀንስበት የለም። በዚህ የኢትዮጵያ ሁኔታ ውስጥ ተዋናዮች ናቸው ከሚባሉት መካከል በኢትዮጵያ ባለሥልጣናት በግንባር ቀደምትነት የሚጠቀሰውን የግንቦት ሰባትን ተጠሪዎች ለማግኘት ብዙ ሙከራዎችን አድርገናል፣ እስካሁን አላገኘናቸውም። ባገኘናቸው ጊዜ የሚሉትን እናሰማችኋለን። የኤርትራ መንግሥትም ኢትዮጵያን በማተራመስ በኢትዮጵያ ባለሥልጣናት በተደጋጋሚና በስም የተጠሩ ከሚነሱት አካላት አንዱ ነው። የአስመራን ሐሳብ ለመስማት ተደጋጋሚ ጥረቶችን አድርጌያለሁ ለጊዜው የሚናገር ማግኘት አልቻልኩም። ይሁን እንጂ የኤርትራ መንግሥት ከኢትዮጵያ የሚነሱበትን ተመሳሳይ ክሶች በየወቅቱ ሲያስተባብል ነው የሚሰማው። የግብፅ የመገናኛ ብዙሃን በአየር ስርጭቶቻቸው በኢንተርኔትና በህትመትም ለኢትዮጵያ የዛሬ ሁኔታ ትኩረት እየሰጡ ናቸው። ምሁራኑና ስትራቴጂስቶቻቸው እየቀረቡ ትንተናዎችን ይሰጣሉ። ይዘቶቻቸው ምንድናቸው? ከመንግሥቱ ከመንግስቱ ተቋማት ጋር ያላቸው ግንኙነት ምንድን ነው? በቅርበት እየተከታተልን ነን። ከግብፅ የውጭ ጉዳይ ሚኒስቴርም ማብራሪያ ለማግኘት ጥያቄ አቅርበን ምላሽ እየጠበቅን ነን። የምናገኛቸውን ተጨማሪ መረጃዎች ይዘን እንመለሳለን።